ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። አዳዲስ ሰዎች አካባቢያቸው ገብተው ከወጡ በኋላ የሚያጋጥሙ ችግሮች እየተበራከቱ ስለሆነ በመንግስት የምናደርገው እንደተጠበቀ ሆኖ ህዝቡም ግን ጸጉረ ልውጥ ሰዎች ሲመጡ የት፣ ለምን፣ ከማን ጋ እንደሚገናኙ ምን እንደሚያደርጉ መከታተል ና የአካባቢያቸውን ሰላም መጠበቅ ኃላፊነት እንዳለባቸው በዚሁ አጋጣሚ አደራ ማለት ፈልጋለሁ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ናቸው። በኔ ዜና ዘገባችን ይኖራል። መልካም የሰላም የዲሞክራሲ እንዲህ በነጻነት ቆሞ መናገር ሚሉት በእጅጉሩ ስር እንዲሰድ እንታገላለን። በቅርቡ ከስር የተፈቱት ብርጌደር ጀነራል አሳምነው ጽጌ ናቸው የሰማችኋቸው። የዚህንም ዝርዝር ይዘናል፣ በዜና መጽሔት ክፍለ ጊዜ የሚቀርብ ይሆናል። ለምሽቱ ካሉን ዜናዎች መካከል ኢትዮጵያና ኤርትራ ሰላምን ለመገንባት ሊነጋገሩ ፈቃደኛ መሆናቸው መልካም ዜና ነው ሲሉ የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ አደነቁ። ሰላሳ ርዕሳነ ብሔራት የተካፈሉበት የአፍሪካ ህብረት አባል ሀገሮች የመሪዎች ጉባኤ ሞሪቴኒያ ውስጥ ተከፍቷል፣ የሚሉትና ሌሎችም አሉ። ነው ዜና ዓለም ዋንጫ በስፖርት ዝግጅታችን አፍሪካ ነክርቶችና በትላንቱ የባህር ዳር የድጋፍ ሰልፍ ላይ የቀረበ ትንታኔም በሁለተኛው አጋማሽ ይቀርባሉ። ጤና ስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ ሰኔ 25 2010 ዓም ስርጭታችን ጋር አስተናጋጆች አሉላ ከበደና ቆንጂት ታየ ነን። ፕሮግራማችንን ብርሃን ኃይሉ ትመራለች። እስከአራስታ ድረስ አብረናችሁ እናመሻለን። በቅድሚያ የምሽቱ የዓለም ዜናዎች በታዳጊ ክልሎች ያሉ ነዋሪዎች አካባቢያቸውን ነቅተው እንዲጠብቁ ጠቅላይ ሚኒስትር ዶክተር አብይ አህመድ ጥሪ ያቀረቡ። በተለይ ጸጉረ ልውጥ ሰዎች ሲመጡ ህዝቡ በንቃት ሊከታተል እንደሚገባው ነው ያሳስቡት። እስክንድር ፍሬው ተከታዩን ዘገባ አድርሶናል። የአዲሱ ጠቅላይ ሚኒስትር ፈተና በህብረተሰቡ የሚነሱ ችግሮችን መፍታት ብቻ አልሆነም። ችግሮችን ለማባባስ ለውጡንም ለማወክ ሆን ብለው የሚሰሩ ኃይሎችም ተጨማሪ ፈተናዎች እንደሆኑባቸው የቅርብ ጊዜ ንግግሮቻቸው አመላክተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ለአገር ውስጥ የመገናኛ ብዙኃን ሲናገሩ በተለይ በታዳጊ ክልሎች ላይ አተኩረዋል። ታዳጊ ክልሎች በሚል የሚታወቁት በኢህአዴግ አጋር ድርጅቶች የሚመሩት አፋር፣ ጋምቤላ፣ ሶማሌና ቤንሻንጉል ጉሙዝ ናቸው። የጠቅላይ ሚኒስትሩ አስተያየትም በተለይ በቤንሻንጉል ጉሙዝ ርዕሰ ከተማ አሶሳና ሌሎችም አካባቢዎች የተፈጠሩ ችግሮችን መነሻ ያደረገ ይመስላል። ህብረተሰቡ አካባቢውን ነቅቶ እንዲጠብቅ ነው ያሳሰቡት። በታዳጊ ክልሎች አዳዲስ ኃይሎች አዳዲስ ሰዎች፣ ጸጉረ ልውጥ ሰዎች እየተንቀሳቀሱ የሚያደራጁት ኃይል ካለ ሲስተሙ ብቻ ሳይሆን ወጣቶች ቆቆ ነው የሚጠብቁ አዳዲስ ሰዎች አካባቢያቸው ገብቶ ከወጡ በኋላ የሚያጋጥሙ ችግሮች እየተበራከቱ ስለሆነ በመንግስት የምናደርገው እንደተጠበቀ ሆኖ ህዝቡን ግን ጸጉረ ልውጥ ሰዎች ሲመጡ የት ለምን ከማንጋ እንደሚገናኙ ለምን እንደሚያደርጉ መከታተልና የአካባቢያቸውን ሰላም መጠበቅ ኃላፊነት እንዳለባቸው በዚሁ አጋጣሚ አደራ ማለት እፈልጋለሁ። በጥቅሉ ኢትዮጵያውያን የጀመርነው የሰላም የአንድነት፣ የፍቅር ጉዞ መጠናከር አለበት። ከተጠናከረ በጣም በርካታ ተስፋ የልማት ጅማሮዎች የሚጠናቀቁበት ዘመን ከፊታችን አለ። ከዚያም አልፎ በቴክኖሎጂ አርቲፊሻል ኢንቴሊጀንስ ብቻ ሳይሆን በሳተላይትም ሌሎች ሀገራት የደረሱበት ደረጃ ለመድረስ አዳዲስ ዜናዎች በሚቀጥሉት ዓመታት እንደሚኖሩ ተስፋ ይደረጋል። ተደምረን ተጋግዘን ተደጋግፈን ይችን ታላቅ ሀገር ወደ ልኳ የማድረስና ትልቅነቷን የማረጋገጥ ጉዳይ የሁላችንም ኃላፊነት ይሆናል የሚል መልእክት ማስተላለፍ ፈልጋለሁ። የሚዲያ ሰዎችም ከዚህ አንጻር ተጠናክራችሁ ስራችሁን እንድትሰሩ አደራ ማለት ፈልጋለሁ። ሰሞኑን በአሶሳ ከተማ በተፈጠረው አለመረጋጋት የሰው ህይወት መጥፋቱ ይታወሳል። ጸጉረ ልውጥ የሚለው የጠቅላይ ሚኒስትሩ አገላለጽም የግጭቱ ቀስቃሾች የዚያ አካባቢ ነዋሪዎች አለመሆናቸውን የሚያመላክት ይመስላል። ዝርዝር ማብራሪያ ግን አልተሰጠበትም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ኢትዮጵያና ኤርትራ በመካከላቸው ሰላም ለመገንባት ሊነጋገሩ ፈቃደኛ መሆናቸው መልካም ዜና ነው ሲሉ የሮማው ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ አድናቆታቸውን ገለጡ። አቡነ ፍራንሲስ ትናንት እሁድ በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምእመናን ብዙ ግጭቶች ባሉበት በአሁኑ ወቅት ታሪካዊ ሊባል የሚችል የሰላም ጥረት ስናይ ደግሞ የመናገር ኃላፊነት አለብን ነው ያሉት። የኤርትራ መንግስት ልኡካን በአዲስ አበባ ያደረጉትን ጉብኝት ተከትሎም የኢትዮጵያ ውጭ ጉዳይ ሚኒስትር ወርቅ ነገበየው እንዳስታወቁት የሁለቱ አገሮች መሪዎች በቅርቡ ተገናኝተው ይነጋገራሉ። አቡነ ፍራንሲስ ሁለቱ መንግስታ። ዓመታት ከ20 ዓመታት በኋላ አብረው ስለ ሰላም መናገራቸው ለአፍሪካ ቀንድ አገሮችና ለአጠቃላዩም የአፍሪካ አህጉር የተስፋ ብርሃን እንደሚፈነጥቅ ተስፋ እንዳላቸው ነው የገለጡት። ሰላሳ ርእሳነ ብሔራት የተካፈሉበት የአፍሪካ ህብረት አባል ሀገሮች የመሪዎች ጉባኤ ሞሪታንያ ዋና ከተማ ኖክሾት ላይ ተከፍቷል። የሁለት ቀናቱ ጉባኤ ዋና ትኩረት ሙስናን መዋጋትና ለአህጉሪቱ የሰብአዊ ጉዳዮችና የጸጥታ ቀውሶች መፍትሄ መፈለግ እንደሚሆን የተጠቆመው የሞሪቴንያ ፕሬዚደንት መሐመድ ኡልድ አብደል አዚዝ ትናንት እሁድ ባደረጉት የጉባኤው መክፈቻ ንግግር ማሊ ውስጥ የፈረንሳይ ወታደሮችን ኢላማ ያደረገውን እና አራት ሲቪሎች የተገደሉበትን ጥቃት በመጥቀስ በአህጉሪቱ ስላሉ የጸጥታ ችግሮች አስጠንቅቀዋል። በጽንፈኞች የሚሰነዘሩ ጥቃቶችን ለመዋጋት በጋራ መንቀሳቀስ ነው የሚኖርብን ሲሉም ፕሬዚደንቱ ጥሪ አቅርበዋል። አፍሪካ ሙስና ለመግታት ካልቻለች ኢኮኖሚያዊ እድገት ሊመጣላት አይችልም ሲሉም አሳስበዋል። መሪዎቹ የኢትዮጵያና የኤርትራ የሰላም ጥረትና ደቡብ ሱዳንም በሚመለከትም እንደሚወያዩ ታውቋል። በማሊ፣ ካሜሩን ኮንጎ ዲሞክራሲያዊት ሪፑብሊክና ዚምባብዌ በሚካሄዱ ምርጫዎች ላይም ይወያያሉ ተብሏል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ማሊ ውስጥ ፈረንሳውያን የጸጥታ ጥበቃ ወታደሮችን ኢላማ ባደረገ ጥራት ጥቃት አራት ሲቪሎች መገደላቸውን የአገሪቱ መከላከያ ሚኒስቴር አስታወቀ። በጥቃቱ ስምንት ፈረንሳውያን ወታደሮችን ጨምሮ እስካሁን በደረሰው ሀያ ሰዎች መቁሰላቸውን የሚኒስትሩ መግለጫ አመልክቷል። በሰሜኗ ጋው ከተማ በፍንዳው መኪና ላይ የጠመደ ቦምብ ፍንዳታ ከፈረንሳይ ወታደሮች መካከል የሞተ እንደሌለ የፈረንሳይ ጦር ኃይል ቃል አቀባይ ገልጧል። ከፍንዳታው በኋላ አጥቂዎቹ በአጥቂዎቹ በማሊ ኃይሎች መካከል ተኩስ መከፈቱን እማኞች አመልክተዋል። ለዚህ ጥቃት ኃላፊ ነኝ ያለ ወገን እስካሁን የለም። ከጥቂት ቀናት በፊት ጽንፈኛው እስላማዊ ታጣቂዎች ዋና ከተማዋ ባማኮ በሚገኘው የአፍሪቃ ሀገሮች ግብረ ኃይል ዋና የጦር ሰፈር ላይ ጥቃት አድርሰው ስድስት ሰው መግደላቸውም ይታወሳል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ ማውገዛቸውን በቃል አቀባያቸው በኩል የወጣው መግለጫ አመልክቷል። ማሊ በዚህ የአውሮፓውያኑ ሐምሌ መጨረሻ ፕሬዚዳንታዊ ምርጫ ለማካሄድ እየተዘጋጀች ባለችበት በአሁን ወቅት ውከቱ እያየ ለመምጣቱ እየተስተዋለ ነው። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጠበቃ በነበሩበት ወቅት ስለነበራቸው ሚና የወንጀል ምርመራ ላይ ያሉት ማይክል ኮሀን ቅድሚያ ትኩረቴ የቤተሰቤና የአገሬ ደህንነት እንጂ ፕሬዚደንቱ አይደሉም ሲሉ ተናገሩ። የኒውዮርኩ ጠበቃ ኮህን በአንድ ወቅት እኔ ለትራምፕ ደረቴ ለጥይት ሰጣለሁ ያሉ ሰው ናቸው። ልዩ አቃቤ ሕግ ሮበርት ሙለር በሚስተር ትራምፕ ፕሬዚደንታዊ ምርጫ ዘመቻ ወቅት የነበራቸውን ሚና እኚሁ ጠበቃ እየመረመሩ ሲሆን፣ የኒውዮርክ አቃቢያን ሕግ ደግሞ ሌላ ምርመራ ከፍተውባቸዋል። ኮህን ኤቢሲ ቴሌቪዥን በሰጡት ቃለ መጠይቅ ከቀድሞ በማያሻማ መንገድ የተለየ አቋም ይዘው የተገኙት ከአቃቢ ህጎች ጋር ለመተባበር ፈቃደኛ ለመሆናቸው ፍንጭ ሰጥተዋል። ምን ጊዜም ቢሆን በቀዳሚነት ታማኝነቴ ለባለቤቴና ለልጆቼ ነው። ቤተሰቤንና ሀገሬን ነው የማስቀድመው ማለታቸው ተጠቅሷል። የ51 ዓመቱ ማይክል ኮህን በዋይት ሀውስ ቤተ መንግስት ውስጥም ባይሆን እስከ ቅርብ ጊዜ ድረስ ለሚስተር ትራምፕ ጥብቅና ቆመው ቁልፍ ሚና የተጫወቱ ሰው እንደሆኑ ይታወቃል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ከአውሮፓ በሚገቡ መኪኖች ላይ የሀያ ከመቶ ቀረጥ ለመጣል የያዙት ዛቻ የአሜሪካን ምጣኔ ሀብት ይጎዳል ሲል የአውሮፓ ህብረት አስጠነቀቀ። ባጸፋው እኛም በ294 ቢሊዮን ዶላር የአሜሪካ የውጭ ገበያ ላይ ቀረጥ እንድንጥል የሚጋብዝ ነው ሲልም ህብረቱ አስጠንቅቋል። የአውሮፓ ህብረት ለዩናይት ስቴትስ የንግድ ሚኒስቴር በላከው ባለ አስር ገጽ ደብዳቤ በአውሮፓ በተሰሩ መኪኖችና የመኪና ምለዋጮች ላይ የጣላችሁት አዲስ ቀረጥ የማይገባ ከመሆኑም በተጨማሪ ምጣኔ ሀብታችሁን የሚጎዳ ነው ሲል አሳስቧል። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጅታ ታይነን በዓለም ዜና የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ግን ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ ለእኔ እንደ አንድ የፖለቲካ ተማሪ የማያው ምንድን ይሄን ሰልፍ በአንድ በኩል ድጋፍ ነው፣ ስሙም ድጋፍ ነው። በሌላ በኩል ደግሞ ምናልባት ምናልባት አንዳንድ መቁነጥነጥ የሚፈልጉ አሁንም በእጃቸው መሳሪያ ያሉ ኃይሎች ካሉ ለእነሱም አደብ ግዙ የሚል መልእክት ሆ እያሰማለ አደብ ግዙ ነው፣ ተረጋጉ እየተባለ ነው። የአዲስ አበባ ዩኒቨርሲቲው የፍልስፍና መምህር ዶክተር ዳኛቸው አሰፋ ናቸው። በትላንቱ የባህር ዳር የድጋፍ ሰልፍ ዙሪያ ከሰጡት ትንታኔ የተወሰደ ነው። በሁለተኛው አጋማሽ ክፍለ ጊዜ ይቀርባል። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ። ከእንግዲህ ወዲያ በአማራነቱ አንገቱን የሚደፋ አይኖርም ሲሉ በቅርቡ ከእስር የተፈቱት ብርጋዴር ጄኔራል አሳምነው ጽጌ ተናገሩ። የተጀመረው ለውጥ እንዲቀጥልና ስር እንዲሰድም እታገላለሁ ብለዋል። በሌላ በኩል የወደፊቱ ለውጥ ሂደት መንገዱ በየት ነው የሚል ጥያቄ ያነሱም ነበሩ ይልናል ዘጋቢያችን መለስካቸው አመሀ ነው ከባህር ዳር ባጠናቅረው ተከታዩ ዘገባው ትናንት በግዙፉ የባህር ዳር ስቴዲየም ለአዲሱ ጠቅላይ ሚኒስትር ለዶክተር አብይ አህመድ ለተጀመረው የለውጥ ሂደት ድጋፍ በተካሄደው ታላቅ ትይንተ ሕዝብ ላይ ንግግር ካደረጉት መካከል በቅርቡ ከእስር የተፈቱት ብርጋዴር ጄኔራል አሳምነው ጽጌና ወይዘሮ እማዋይሽ ዓለሙ ይገኙባቸዋል። ጄኔራሉ ለመፈታታቸው ዋነኛው ተጠሪ የኢትዮጵያ ሕዝቦች መሆናቸውን ነበር የጠቆሙት። ወጣቶች፣ ሴቶች፣ ወንዶች፣ አዛውንቱ ሁሉም ዛሬ በዚያ መድረክ ለመቆም ይችን ቀን በጋራ እንድንጋራ በአማራነታችን እንድንኮራ በኢትዮጵያዊነታችን እንድንጸና በጽናት ልታገላችሁልን ሁሉ ምስጋናችንን እናቀርባለን ብለዋል ጄኔራል አሳምነው ጨምረውም ይህንን ከእስር ነፃ ያወጣቸውን ትግል ለመደገፍና አስተዋጽኦ ለማድረግም መቁረጣቸውን ለተሰበሰበው ሕዝብ አስታውቀዋል። አሁን የተጀመረው መልካም የሰላም የዲሞክራሲ እንዲህ በነፃነት ቆሞ የመናገር መብት በእጅጉ ስር እንዲሰድ እንታገላለን። ካሁን በኋላ በአማራነቱ አንገቱ የሚደፋ በኢትዮጵያዊነቱ የሚያፍር ኢትዮጵያዊ አይኖርም። በየትኛውም አጋጣሚ ይህንን የኢትዮጵያ ህዝብ አብዮት እውነተኛ ህዝባዊ ለውጥ ለማደናቀፍ የሚሞክሩ ጥቅማቸው የተነካባቸው አልያም የሚነካባቸው ካሉ አብረን ለመታገዝ ዝግጁነታችን ለማረጋገጥ እንወዳለን። ኢትዮጵያዊ ለሁላችንም በቂ ናት። ኢትዮጵያ ስትጠፋ ሁላችንም እንጠፋለን። ከጀኔራል አሳምነው ጽጌ ጋር በአንድ መዝገብ ተከሰው ተፈርዶባቸው በእስር የነበሩት ሌላዋ ተጋባዥ ወይዘሮ ማዋይሽ ዓለሙ ናቸው። ወይዘሮ ማዋይሽ በንግግራቸው የባህር ዳሩን የድጋፍ ሰልፍ አስተባባሪ ኮሚቴ ለይተው አመስግነዋል። የባህር ዳር ኮሚቴን ልዩ የሚያደርገው ለዘጠኝ ዓመት በስር የቆየነውን ለዘጠኝ ዓመት የኢትዮጵያ ህዝብ ድምፅ ይከበር ብለን በመጮኻችን በማታገላችን በስቃይ ላይ የቆየነውን ሌላም ዛሬ ትናንት የሚነገረው ሁሉ ትክክል ነው፣ እኛ ያለው መንገድ እውነት ነው ከሚሉ ከመንግሥት አካሎች ጋር በመጥራታቸው እናመሰግናችኋለን። ወይዘሮም አዋዥሽ እስካሁን ያለውን የለውጥ ሂደት ቢያመሰግኑም ወደፊት ባለው መንገድ ግን ጥያቄ እንዳላቸው አልሸሸጉም። ምንም እንኳን ኢትዮጵያዊነት ጥሩ በመሆን ቢሆንም፣ መዳመር በጋራ መኖር ታላቅነት ቢሆንም፣ አመጣጡ በምን መልኩ ነው? የሽግግር መንግሥት ልናቋቁም ነው ወይንስ በነበረው ወይም ደግሞ በተቀደደልን ቦይ ልንፈስ ነው ወይዘሮ ማዋይሽ ይህን ጥያቄ ሲያቀርቡ ከተሰበሰበው ሕዝብ የተሰጣቸው ምላሽ የተሰማው ነው። በመድረክ ከነበሩት ባለሥልጣናትም ሆነ ከሌሎች ምንም አይነት የተለየ ስሜት አልታየም። ይህ ትናንትን ለሚያውቅ አስገራሚ ይመስላል። ከዚያም የሚያስገርመው ግን አስቀድመው የተናገሩት ባለሥልጣናት ኢትዮጵያውያን ከእንግዲህ ሐሳባቸውን አፍታተው ለመግለጽ ገደብ ሊጣልባቸው አይገባም ያሉትን በተግባርም ማሳየታቸው ነበረ። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የምሽቱን አብይ ርዕስ ነበር የሰማ ነው። መለስካቸውን እናመሰግናለን። ወደ ቀጣዩ ዘገባ ስናልፍ ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል የተባለው ስብስብ የውጭ ምንዛሪ ተዓቅቦ ዘመቻውን ላልተወሰነ ጊዜ ማንሳቱን ሰሞኑን አሳውቋል። የግብረ ኃይሉን አባል አቶ ፋሲካ ጌታነህን አዲሱ አበባ አነጋግሮ ተከታዩን አዘጋጅቷል። በቅድሚያ አቶ አዲሱ ለተሰጠን እድል በጣም እናመሰግናለን በጣም ትክክል ነው። በጁን ሀያ አራት መግለጫ አውጥተናል እና የሬሚታንስ ተአቅሞ ዘመቻ ላልተወሰነ ጊዜ የሚቋረጥ ውሳኔ ላይ ደርሰናል። ይህንንም ያደረግንበት ምክንያት በኢትዮጵያ ውስጥ እየተካሄደ ያለውን የለውጥ ጅማሮ ለዛ ያለንን በጎ ስሜትም ለመግለጽ ነው። ከዛ በተጨማሪ ኢትዮጵያ ውስጥ ያለውን የለውጥ ስሜት ወይም ደግሞ ጅማሮ ለውጥ መሰረት በማድረግ ህዝባችን ከፍተኛ ተስፋ ያደረገበት ሁኔታ ተከስቷል። ውጭ ያለው ዲያስፖራ በተለይም የሬሚታንስ ተአቅቦ ጥሪውን ተቀብሎ ተግባራዊ ሲያደርግ የነበረው የዲያስፖራ ማህበረሰብም በዛ የተስፋ ስሜት ውስጥ ስላለ፣ ያንንም ታሳቢ በማድረግ ይሄንን ዘመቻ ላልተወሰነ ጊዜ ለማቋረጥ ውሳኔ ላይ ደርሰናል እና መነሻ ምክንያቱ ይሄ ነው ብዬ ለማለት ግን ከዚህ ቀደም ለስድስት ወራት ያህል የተካሄደው የተአቅቦ ዘመቻ ውጤት አምጥቶላችኋል? አቶ ፋሲል፣ እኛ ይሄንን የምንገመግመው በሁለት መልክ ነው። አንደኛ እንደሚታወሰው አገሪቱ ውስጥ የነበረው የውጭ ምንዛሬ ጥረት በከፍተኛ ሁኔታ የተባባሰበት ሁኔታ እንደነበረ እናውቃለን። ይሄ እንግዲህ የተለያዩ ኢኮኖሚ ምክንያቶች ሊኖሩት ይችላል። ከዛ በተጨማሪ ግን እኛ ያደረግነው ጥረት ያንን የውጭ ምንዛሬ እጥረት በማባባስ የራሱን አስተዋጽኦ አድርጓል ብለን እናምናለን። ሌላው መገለጫው እንግዲህ ይሄን ዘመቻ በምናደርግበት ጊዜ በስርዓቱም ላይ የስነልቦና ጫና እናሳርፋለን የሚል አላማ ይዘን ነበር የተነሳ ነው። ይሄ ሁሉም ሰው እንደሚያስታውሰው ጠቅላይ ሚኒስትሩ ከንግዱ ማህበረሰብ አባላት ጋር ተገናኝተው ባደረጉት ስብሰባ ላይ የዚህ የዘመቻው ጥያቄ ተነስቶ ለመወያ የበቃበት ሁኔታ አለና እነዚህንና ሌሎች ሁኔታዎችን በምንገመግምበት ጊዜ ዲያስፖራው በዚህ በሬሚታንስ ተአቅቦ ዘመቻ ያደረገው ጥረት የሚቻለውን ያህል ውጤት አምጥቷል ብለን ነው ምንገመግመው። ማዕቀቡን ለጊዜው አቋርጣችኋል። ይሄን ደግሞ ያደረጋችሁት እንግዲህ በኢትዮጵያ አዲስ የለውጥ ጅማሮ ስለታየ ነው፣ ለአዲሱ ጠቅላይ ሚኒስትር ዶክተር አብይም እድል ለመስጠት ነው እና ምናልባት ለሳቸው በዚህ አጋጣሚ እናንተ እንደ መልእክት ወይም እንደ ማሳሰቢያ የምታሳልፉት ነገር አለ? ምን ትጠብቃላችሁ ከአዲሱ አመራር? አመሰግናል ይሄ በጣም ጥሩ ጥያቄ ነው። አቶ አዲሱ ይሄን ለለውጥ ጅማሮ በተመለከተ ሁለት ስጋቶች አሉን። አንደኛው ስጋት ይሄ የለውጥ እንቅስቃሴ ሊቀለብሱ የሚችሉ ኃይሎች ይኖራሉ ብለን እንሰጋለን። ይሄ የተለያዩ ምልክቶችን አይተናል። እነዚህ ቀልባሽ ኃይሎች ወይም አደናቃፊ ኃይሎች ይህን የለውጥ ጅማሮ የሚያደናቅፉ ከሆነ ያው ትግሉ መቀጠል ስላለበት የሬሚታንስ ታቅበሆንም ተመልሰን እናየዋለን ከዛ በተጨማሪ ደግሞ ዶክተር አብይ እስካሁን ያደረጉትን ነገር በበጎ ሁኔታ የምናየው ቢሆንም ይሄ የለውጥ ሂደት ወደ መሰረታዊ ለውጥ ነው የሚያመራው፣ ጥገናዊ ለውጥ ነው የሚያመራው ላይ የሚለውን ሮድማፕ ስላልተነገረን እርግጠኞች አይደለንም። እኛ ተስፋ የምናደርገው ወደ መሰረታዊ ለውጥ ሆዶ ሄዶ የህዝቡን የሀገርና የስልጣን ባለቤትነት ያረጋግጣል ብለን ነው የምናምነው። ያንን የማያደርግ ከሆነ ግን ያንን የማያደርግ ከሆነ አሁንም ወደ ትግል መመላሳችን አይቀርም። የኢትዮጵያ ህዝብ ችግር በዘላቂነት ሊፈታ የሚችለው መሰረታዊ ለውጥ ኢትዮጵያ ውስጥ ሲከሰት ነው ብለን እናምናለን እና በዚህ በኩል ለዶክተር አብይ የምናስተላልፈው መልእክት ጅማሮ ጥሩ ነው፣ የሰጡን ተስፋ ጥሩ ነው። ነገር ግን ይሄ ሂደት ወደ መሰረታዊ ለውጥ ተሸጋግሮ ህዝቡን የሀገሩና የስልጣኑ ባለቤት ማድረግ ይኖርበታል የሚል መልእክትም ማስተላለፍ እንፈልጋለን። ይሄ የኢኮኖሚ ጉዳይ መቼም ቀላል ነገር አይደለም። ባለፈው ጠቅላይ ሚኒስትሩ ከሳኡዲ መንግስት ባለስልጣናት ጋር ተገናኝተው ለኢትዮጵያ መንግስት የገንዘብ ድጎማ እንደተደረገ እናውቃለንና ቀላል አይደለም እና የእናንተ እንቅስቃሴ ከኢኮኖሚ ጋር የተያያዘ ነው። ጠቅላይ ሚኒስትር አብይ ወዲህ ወደ ዋሽንግተን አካባቢ እንደሚመጡ ይነገራል። ምናልባት በዛ ጊዜ ዓለም አቀፍ ኢትዮጵያውያን ግብረ ኃይል እድል ያገኛል ለመገናኘት። ምናልባት ይህን የምታወቅ ነገር ካለ ይህን ሁኔታ በተመለከተ፣ እውነቱን ለመናገር እንደሚመጡ ሰምተናል። እኛ ተነጋግረን የወሰን ነው የለም። መነጋገርና በዚህ ሂደት ውስጥ የምንሳተፍ ከሆነ ያለንን ጥያቄ እና ወደፊት ሊኖሩ የሚችሉትን ሁኔታዎች እናነሳለን ብለን አምናለሁ። እስካሁን ባለው ሁኔታ ግን በእኛ ማንንም ኮንታክት አላደረግንም። ቦርድ ተነጋግረንም ምን አይነት ሩል ልንጫወት እንችላለን የሚለውንም አልወሰንበትም። ማንኛቸው እንደሆኑ በዋናነት ያሉት አላውቅም፣ ግን ለዶክተር አብይ አቀባበል መሰናዶ የሚያደርጉ ሁለት ሶስት ስብስቦች እንዳሉ ይታወቃል። እነዛ አንዳቸውን እንግዲህ እናንተ ለመገናኘት እድል አላገኛችሁም ወይ ወይንም ይሄ መረጃ የላችሁም ወይ ማለት ነው? መረጃዋለን እነ ማንም እንደሚያዘጋጁ እዛ ውስጥ የሚሳተፉ ሰዎችም ጋር የተወሰነ የተገናኘንበት ሁኔታ አለ። ግን እኛ ቀርበን ይህን ሁኔታ እናስረዳለን ጠቅላይ ሚኒስትሩ ጋር ኛለን የሚለውን እንደ ግሩፕ ምንድን ነው ተሰባስበን የወሰንበት ሁኔታ የለም። ወደፊት የምናየው ይሆናል። አስፈላጊ ሆኖ ከተገኘ እንደው በመጨረሻ አሁን ይሄንን ለጊዜው ማዕቀቡን በማንሳታችሁ ያገኛችሁት አስተያየት አለ? በይሄ በመሆኑ ጥሩ ነው እኛም እንደ ልብ ዘመድ እንረዳለን የመሳሰል አስተያየት ትክክል። ይሄን ነገር ብዙ ጊዜ ከዚህ በፊትም ተነስቶ መልስ የሰጠንበት ሁኔታ ነው። በአብዛኛው ያገኘነው ምላሽ በጎ ምላሽ ነው። ምክንያቱም አቶ አዲሱ አንተም ሆንክ አድማጮች እንደሚረዱት በማንኛውም የትግል ሂደት ውስጥ የዋጋ መከፈል ይኖርበታል። አሁን የታየው ኢትዮጵያ ውስጥ የታየውን ለውጥ ዋጋ ሳይከፈልበት በግለሰቦች ፍላጎት የመጣ አይደለም። በርካታ የኢትዮጵያ ውድ ልጆች ህይወታቸውን የገበሩበት ለውጥ ነው። ይሄ ለውጥ ወደፊት ይሄዳል ብለን ተስፋ እናደርጋለን እና በሬሚታንስ ታቅቦ ዘመቻውም ዲያስፖራው በተወሰነ ደረጃ ገንዘብ በመቀነስ ወር ባለመላኩ የተወሰነ ጉዳት የደረሰባቸው ሰዎች ሊኖሩ እንችላለን። ይሄ ግን የትግሉ የመስዋዕትነት አካል ስለሆነ ከዛ አኳያ መታየት አለበት። ከዛ ውጭ ግን በጣም በርካታ ያገኘናቸው ፊድባኮች በወቅቱ በተለይ የኢትዮጵያ ህዝብ በአፈና ውስጥ ስለነበረ ይሄ ትግል መደረጉና የዲያስፖራውን አቅም ማሳየቱ በጎ እርምጃ ነው የሚል በጎ ምላሽ ነው ያገኘ ነው። በጣም አመሰግናለሁ አቶ ፋሲካ ጌታነህ፣ የዓለም አቀፍ ኢትዮጵያውያን የጋራ ግብረ ሀይል አባል። ወደፊት ደግሞ እንግዲህ የኢትዮጵያ ሁኔታ ተከታትላ የምትወስዱትን እርምጃ እንከታተላለን። ያንንም ለአድማጭ እናደርሳለን። ለአሁኑ እግዚአብሔር ይስጥልኝ። እኔም አመሰግናለሁ አቶ አዲሱ ወደ ቀጣዩ ዘገባ ስናልፍ በዩናይትድ ስቴትስ በብዙ ሺዎች የተቆጠሩ ሰዎች በሀገሪቱ ድንበር ላይ ልጆችን ከቤተሰቦቻቸው የሚነጥለውን የትራምፕ አስተዳደር ፖሊሲ በመቃወም ባለፈው ቅዳሜ ሰልፍ አካሂደዋል። ትልቁ ተቃውሞ ዋሽንግተን ዲሲ ውስጥ በዋይት ሀውስ ቤተ መንግስት ፊት ለፊት የተካሄደው እንደነበረ ዘጋቢያችን ጂል ክሬግ ገልጻለች። አዳነች ፍሳዬ ዘገባውን ታቀርባለች። በዩናይትድ ስቴትስ ከተሞች ዙሪያ የተሰለፉት ሰዎች ቤተሰቦች መነጣጠል የለባቸውም በሚል መሪ ቃል ነበር ተቃውሞውን ያሰሙት። ሕገወጥ በሆነ መንገድ ወደ ሀገሪቱ የሚገቡትን ሰዎች በወንጀል እንዲከሰሱ የሚያዘው የትራምፕ አስተዳደር ፖሊሲ እንዲቆም ጠይቀዋል። ብሩስ ጆንሰን የተባሉ የሃዋይ ነዋሪ ዩናይትድ ስቴትስ የፍልሰተኞች ሀገር ናት ብለዋል። እኛ የፍልሰተኞች ሀገር ነን። ምንጊዜም እንደዛ ነን። አሁን ታዲያ ፍልሰት እንደ መጥፎ ነገር ተደርጎ መታየቱ አስደምሞኛል። ባለፈው መያዝያ ወር ተግባር ላይ በዋለው ፖሊሲ መሰረት ከሺህ በላይ የሚሆኑ ልጆች ከቤተሰቦቻቸው እንዲነጠሉ ተደርጓል። ሕዝቡ ከፍተኛ ተቃውሞ በማሰማቱ ከ13 ቀናት በፊት ቤተሰብ የመነጣጠሉን ፖሊሲ አቁመዋል። አንድ የፌዴራል ዳኛ ባለስልጣኖች ፍልሰተኛ ቤተሰቦችን ከህጻናት ልጆቻቸው ነጥለው የማሰሩን ተግባር እንዲያቆሙ፣ የተነጠሉትን ልጆች በተወሰነ የጊዜ ገደብ ውስጥ ከቤተሰቦቻቸው ጋር እንዲገናኙ እንዲያደርጉ በይነዋል። የተቃውሞ ሰልፈኞቹ ካነሷቸው ጥያቄዎች መካከል አንዱ ይህ ነበር። የዩናይትድ ስቴትስ ጠቅላይ አቃቢ ህግ ጄፍ ሴሽንስ ሕገወጥ በሆነ መንገድ ወደ ሀገሪቱ የሚገቡትን ሰዎች ለፍርድ ለማቅረብ የሚያስገድድ ሁኔታ በደቡብ ምዕራብ የሀገሪቱ ድንበር መፈጠሩ ነው ብለዋል። አንዳንድ የትራምፕን ፖሊሲ የሚቃወሙ ሰዎች፣ ፖለቲከኞችና ሌሎች ባለሥልጣኖች ዘመዶቻቸው ፈልሰው የገቡ ሊሆኑ እንደሚችሉ አምነው መቀበል አለባቸው ብለዋል ሊንዳ ማርክስ ካትስ የተባሉ የኒውዮርክ ከተማ ነዋሪ አብራርተዋል። ያለፈውን የፍልሰት ታሪካቸውን መለስ ብለው በማየት የቆምበትን ትከሻ ማሰብ አለባቸው ላለሁ። ይህን ካደረጉ አመለካከታቸው ሊለወጥ ይችላል። በኒውዮርክ፣ በሎስ አንጀለስ፣ በሂውስተን፣ በቺካጎና በሀገሪቱ ዙሪያ ባሉት ሌሎች ከተሞች የተቃውሞ ሰልፎች ተካሂደዋል። የዩናይትድ ስቴትስ የሀገር ውስጥ ደህንነት ሚኒስቴር በገለጸው መሰረት 2047 ልጆች አሁንም ከወላጆቻቸው እንደተነጠሉ ናቸው። ከ500 በላይ የሚሆኑ ልጆች ከቤተሰቦቻቸው ጋር መገናኘታቸውን ባለስልጣኖች ተናግረዋል። የትራምፕ አስተዳደር ባለስልጣኖች ከወላጆቻቸው የተነጠሉት ልጆች የት እንዳሉ እናውቃለን በማለት በተደጋጋሚ ተናግረዋል። ጠበቆችና ለፍልሰተኞቹ የሚማጎቱ ሰዎች ግን የተነጠሉት ልጆች ያሉበት በውል አይታወቅም ይላሉ። አድማጮች የምትከታተሉት በ19 ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበድና ቆንጅት አየነን። ወደ ሁለተኛው አጋማሽ ስርጭታችን የምንዘልቀው ቀደም ብለን ያሰማናችሁና ሌሎች የደረሱን አዳዲስ ርዕሰ ወሬዎች ይዘን ነው። የኢትዮጵያና የኤርትራ መሪዎች ለሁለት አስርት ዓመታት የዘለቀውን አለመግባባት አስወግደው በአዲስ አቅጣጫ ለመጓዝ የደረሱበትን ውሳኔ የአፍሪካ ሕብረት አጽድቋል። ሁለቱ ሀገሮች በአጨቃጫቂው ድንበራቸው ምክንያት እንደ አውሮፓውያን አቆጣጠር በ1998 ጦርነት ካካሄዱ ወዲህ ለመጀመሪያ ጊዜ ከፍተኛ የኤርትራ ልዑካን ቡድን ባለፈው ሳምንት አዲስ አበባ መጎብኘቱ የሚታወስ ነው። ከጦርነቱ በኋላ የሁለቱ መንግስታት ዲፕሎማሲያዊ ግንኙነቶችም ተቋርጠው እንደቆዩ አይዘነጋም። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባለፈው ወር ሲናገሩ ከዚህ ቀደም የተደረሱ የሰላም ስምምነቶችን በሙሉ አከብራለሁ ብለዋል። የወቅቱ የአፍሪካ ህብረት ሊቀመንበርና የሩዋንዳ ፕሬዚደንት ፖል ካጋሜ ይህንኑ አስመልክተው ሲናገሩ ግንኙነቶችን ለማሻሻል በኢትዮጵያና በኤርትራ መሪዎች በተወሰዱ እርምጃዎች ከልብ ተደስተናል ብለዋል። የሩዋንዳው ፕሬዝደንት ትናንት ይህን አስተያየት የሰጡት ሞሪቴኒያ ላይ በተካሄደው 31ኛው የአፍሪቃ መሪዎች መደበኛ ስብሰባ ላይ ነው። የአፍሪቃ ህብረት የማያወላውል ድጋፍ አላችሁ ሲሉም ፖልካጋሜ ለኢትዮጵያና ለኤርትራ መሪዎች ቃል ገብተዋል። ቆንጅታየን ለርዕሰ ወሬዎቹ አመሰግናለሁ። አድማጮች ለዚህ ክፍል ቀዳሚ ወደ ሆነው ሁለተኛውን አጋማሽ ጀምረናል። የስቱዲዮ ሰዓታችንን ከምሽቱ ሶስት ሰዓት ከ29 ነው የሚያመለክተው። ቀዳሚ የሆነው ቅንብር ቀደም ብለን ያስተዋወቅ ነው ትንታኔ ነው። የትናንትናው የባህር ዳር የድጋፍ ሰልፍ የብአዴን ሊቀመንበርና ምክትል ጠቅላይ ሚኒስትር ደመቀ መኮንን ሀሳባቸውን ለመጀመሪያ ጊዜ በግልጽና በዝርዝር ያሳወቁበት፣ የአማራ ክልል ፕሬዚዳንትም መልእክቶቻቸውን በቀጥታ ለሕዝብ እንዲደርስ ያደረጉበት መድረክ ነበር ሲሉ የአዲስ አበባ ዩኒቨርሲቲው ፍልስፍና መምህር ዶክተር ዳኛቸው አሰፋ ለአሜሪካ ድምጽ ተናግረዋል። አሁኑ የኢትዮጵያ መሪዎች የለውጥ አያያዝ ከስታሊናዊው የኃይል አማራጭ ይልቅ የማህተመ ጋንዲን የፍቅር መንገድ የተከተለ መሆኑ ለወደፊቱ የኢትዮጵያ አዲስ ተስፋን የሚሰንቅ ነውም ብለዋል። አድማጮች ትንታኔው እየተሰናዳ ነው፣ ቆየት ብለን እናቀርባለን። አሁን ወደ ስፖርት ነው የምናምራው የዓለም ዋንጫ እንደ ምን አምሽታችሁልኛል? የተከበራቸው አድማጮቼ ያበደው የዘንድሮ ሀያ አንደኛው የዓለም እግር ኳስ ዋንጫ ውድድር ይሆናል ተብሎ የተጠበቀውን ሳይሆን ያልታሰበውን እያስተናገደ ቀጥሏል። በጥሎ ማለፉ የዛሬውን ሜክሲኮን ጨምሮ አራቱ ሃያላን ማለትም አርጀንቲና፣ ፖርቱጋልና ስፔን ከውድድሩ ውጭ ሆነዋል። አሁን በመጫወት ላይ ያሉት ቤልጅየምና ጃፓን ናቸው። ገዛኝ ጾም መስቀል ከአዲስ አበባ አስተያየት ይዟል። አዲሱ አበበ ከዳላስ ቴክሳስ፣ ዓለም ፍስሐ ከመቀሌ አጫጭር ዘገባዎች አሏቸው። አብራችሁን ቆዩ። በዓለም ደረጃዋ ሰባኛ ላይ የሚገኘው ሩሲያ በአስረኛ ደረጃ ላይ የሚገኘውን የስፔን ቡድን ከውድድሩ አስወጥታለች። በዚህም በዓለም እግር ኳስ ዋንጫ ታሪክ ሦስተኛዋ ሆናለች። የአስተናጋጇ ሀገር ሕዝብ በዚህ ያልተጠበቀ ድል ከትላንት ጀምሮ በየጎዳናውና በየመዝናኛው ስፍራ ደስታውን እየገለጸ ይገኛል። ፈንጠዝያው አሁንም ቀጥሏል። በጀርመን ማለትም በወቅቱ ሻምፒዮን ጀርመን ለጥሎ ማለፍ እንኳ ሳይደርስ መባረር፣ በዚያኛው በኩል ደግሞ ያደረሰው ሐዘን አሁንም እንዳለ ነው። ሌላው በዘንድሮው የዓለም ዋንጫ የደረሰ አስገራሚ ክስተት ሆኖ አልፏል። የዛሬ ተጋጣሚዎች ግዙፎቹ ብራዚል እና ሜክሲኮ የተገናኙት ሳማራ ስታዲየም ላይ ነበረ። ሳማራን ከኛይቱ የአፋር ከተማ ከሰመራ ጋር እንዳላምታታ የስም መቀራረብ ነው። የሩሲያው ሳማራ ስታዲየም በሀገሪቱ ደቡባዊ ግዛት ከቮልጋ ወንዝ አቅራቢያ ይገኛል። ያማረው የቴክኖሎጂ ሕንፃ እስከ 60 ሺህ ተመልካች ይይዛል። በተሸናፊው የስፔን ቡድን ውስጥ መረበች ተፈጥሯል። በ2010 የዓለም ዋንጫ ፍጻሜ ላይ የማሸነፊዋን ጎል ያገባው አንድሬስ ኢኔስታ ካዓለም አቀፉ እግር ኳስ ውድድር ራሱን ማግለሉን ያስታወቀው ቲሙ በሩሲያ መሸነፉን ተከትሎ ነው። ለሩሲያ በአሸናፊነት መውጣት ቁልፍ ሚናውን የተጫወተው ግብ ጠባቂው ኢጎር አኪን ፊቭ ነው። ሩሲያ የፊታችን ቅዳሜ በሩብ ፍጻሜው ሶቺ ላይ ክሮኤሽያን ትገጥማለች። ቀላል ጨዋታ አይሆንም። ነገ የስዊድንና ስዊዘርላንድ ጨዋታ ይጠበቃል። አሁን ቅርብ ጊዜ ባበቃው የብራዚልና ሜክሲኮ ጨዋታ ብራዚል ሁለት ለዜሮ አሸንፋ ወደ ሩብ ፍጻሜው አልፋለች። በቅድሚያ ወደ አዲስ አበባው ተባባሪ አዘጋጅ ገዛሐይን ጽዮን መስቀል ላሸጋግራችሁ። የዘንድሮውን የዓለም እግር ኳስ ዋንጫ በተመለከተ አስተያየት ይዟል ከጨዋታዎቹ አብዛኛዎቹን የተመለከተ መሆኑን የገለጸልኝ የቅዱስ ጊዮርጊሱ ምክትል አሰልጣኝ ፋሲል ተካልኝ በአለም ዋንጫ ዙሪያ አነጋግሬዋለሁ። ዋንጫውን በአብዛኛው ብራዚል ካልሆነም ቤልጅየምን ለዋንጫ አጭቷቸዋል። ከሌላው ጊዜ በተለየ በጣም ኢንተረስቲንግ የሆነ የዓለም ዋንጫ ነው ብዬ ነው ማስበው። በጣም ቡድኖች በጣም በየጨዋታው መፎካከር ችለዋል። አንዳንድ ጊዜ ትልቁን ቡድን ከመካከለኛው መለየት በማይቻልበት ሁኔታ ጨዋታዎች ሲደረጉ ነው እና በጣም ለእኔ አስደሳች የዓለም ዋንጫ ነው ብዬ ነው ማስበው አስገራሚው ነገር ያው በአለም ዋንጫ ሁልጊዜ ትልልቅ ቡድኖች ይገመታሉ፣ ዋንጫ ይወስዳሉ እየተባለ ና ያን ግን በዘንድሮ የአለም ዋንጫ ለማየት አስገርሞኛል። ለምን ከአሁኑ እንኳን ትልልቅ የምንላቸው ቡድኖች ወይም ደግሞ ለዋንጫው ከተገመቱት ቡድኖች ከግማሽ በላይ የሚሆኑት ከውድድሩ ወጥተዋል፣ ና ያ አንዱ አስደናቂ ነው። ሁለተኛ እንደ አሰልጣኝ ያየሁት ቡድኖች በጣም ታክቲክ ላይ በጣም እንደለፉና እንደሰሩ የሚያሳይ ዓለም ዋንጫ ነው። አሁን በዓለም ዋንጫ መገመት እያስቸገረ ነው። ሁለት ሁለት ዋንጫ የወሰዱት ተፎካካሪዎች አርጀንቲና ና ጀርመን ከውድድር ወጥተዋል እና ብራዚል ለሁለተኛ ጊዜ በታሪክ የማስቀረት እድል አለው። አለዚያም ደግሞ ሌላ አዳዲስ ሻምፒዮኖችን ልናይ እንችላለን። እንደ ቤልጅየም ያለ ጠንካራ ቡድን ዋንጫውን የመውሰድ እድል አለው ብዬ አስባለሁ። ፈረንሳይ እስከ ጥንካሬዋ እስካሁን አለች እና ከእነዚህ ቡድኖች እድሉን እሰጣለሁ ዋንጫ ይወስዳል ብዬ አመሰግናለሁ። ፋሲል ገዛ ይን ጽዮን መስቀል ነበር። አመሰግናለሁ። ከሞስኩ ወደ ዳላስ ቴክሳስ እንምጣ። የኢትዮጵያ እግር ኳስ ፌዴሬሽን በሰሜን አሜሪካ ዓመታዊውን የስፖርትና ባህል ዝግጅት ትላንት ማታ ጀምሯል። አዲሱ አበበ በስፍራው ይገኛል። ምንም እንኳ ውድድሮች ወይም ግጥሚያዎች ቀደም ብለው የተካሄዱ ቢሆንም የተለመደው የመክፈቻ ስነ ስርዓት የተጀመረው ግን ሰባት ያህል ግጥሚያዎች ከተካሄዱ በኋላ ወደ አመሻሹ ላይ ነበር። ያኔ ነው አዲሱ የፌዴሬሽኑ ፕሬዚዳንት አቶ አብይ ኑሩልኝ ወደ አስር ሺዎች የሚገመተውን ሕዝብ ውድ ኢትዮጵያውያንና የኢትዮጵያ ወዳጆች በማለት እንኳን ደህና መጣችሁ ያለው የዘንድሮ በዓላችን ኢትዮጵያውያን እጅግ ደስ በሚል ስሜት ውስጥ ባሉበት ሰዓት የሚከበር በመሆኑ ሁላችሁም ላይ ልዩ ግምት እንደሚነበብ ከየገጻችሁ ላይ ደስታ እንደሚታይ ለመረዳት አያዳግትም፣ ያለው አቶ አብይ ሰላሳ አምስት አመታት ጉዟችን የተሳካ የሆነውም በእናንተ በውድ ኢትዮጵያውያን ያላሰለሰ ድጋፍ ስለሆነ በተጫዋቾቻችንና በአመራሩ አባላት ስም ከፍ ያለ ምስጋና እንዳቀርብላችሁ ፍቀዱልኝ ብሏል። አቶ አብይ እንደጠቀሰው የዘንድሮ የክብር እንግዶች ሶስት ናቸው። ኢትዮጵያን በኦሎምፒክ ሜዳ ሶስት ጊዜ ስሟን ያስጠራው ሻምበል አየለ ማህመድ ቦክሰኛው፣ በተለይ የመካከለኛው አፍሪካ ዋንጫ ኢትዮጵያ ባለድል እንድትሆን ያስቻለው አሰልጣኝ አባይነህ ደስታ እና ለፕሬስ ነጻነት መስዋዕትነት ከፍሎ ከእስር የተለቀቀው ጋዜጠኛ እስክንድር ነጋ ናቸው። የሁሉም እንግዶች የጋዜጠኛ እስክንድር ነጋ ስም ሲጠራ ለማቋረጥ አስቸጋሪ የነበረ ረዥም የጭብጨባና የሆታ ድምጽ ተስተጋብቷል። እኔም አጋጣሚውን አግኝቼ እስክንድርን እንኳን ደስ ያለ በማለት ስሜቱን እንዲያካፍለኝ ጠይቄው ነበር። የእግር ኳስ ሜዳ ብቻ አይደለም፣ የሰላም ሜዳ ነው፣ የፍቅር ሜዳ ነው፣ የወንድማማችነት ሜዳ ነው፣ የቅርስ ባለቤትነት ሜዳ ነው፣ የኢትዮጵያዊነት ከሁሉም በላይ ደግሞ የኢትዮጵያዊነት ስሜት ያለበት ሜዳ ነው። ስለዚህ በዚህ ሜዳ ላይ በመገኘት ከፍተኛ ኩራትና ደስታ ነው የሚሰማ የፍቅር ቀን የአንድነት ቀን የኢትዮጵያዊነት ቀን ጭምር እንጂ የስፖርት በዓል ብቻ አይደለም ነው ያለው እስክንድር። አዎ ትናት ማታ በመክፈቻው በዓል ላይ የኢትዮጵያ ኦርቶዶክስ፣ የኢትዮጵያ ካቶሊክ፣ የኢትዮጵያ ፕሮቴስታንት፣ የኢትዮጵያ እስልምና እምነት ተከታይ አባቶች፣ መምህራን ከፍ ባለ ድምጽ እጅ ለእጅ ተያይዘው ኢትዮጵያዊነታቸውን ለሕዝብ ስታዲየም ውስጥ አሳይተዋል። ከአፍሪካ የቡሩንዲ የባህል ተጫዋቾች ከኢትዮጵያውያን ጋራ በሜዳው ላይ ተደምረዋል። የኤርትራ ሰንደቅ ዓላማ ከኢትዮጵያው አረንጓዴ ቢጫ ቀይ ሰንደቅ ዓላማ ጋር ሲውለበለብ ታይቷል። ፍቅርን አንድነትን የሚያሳዩ ብዙ ነገሮች ተደማምረው የታዩበት ምሽት ነራስ አዲሱ አበበን አመሰግናለሁ። ወደ መቀሌ ኢትዮጵያ ሄደን ይሆናል የምሽቱን ዝግጅት የምናበቃው የአፍሪካ ዩኒቨርሲቲዎች መካከል የሚካሄደው ዓመታዊ የስፖርት ውድድር ትላንት በመቀሌ መጀመሩን ዘጋቢያችን ዓለም ፍስሐ በቀጣዩ አጠር ያለ ሪፖርቱ ገልጿል። ዘጠነኛው ዙር የአፍሪቃ ዩኒቨርሲቲዎች የስፖርት ውድድር ትናንትና እሁድ ሰነ 23 2010 ዓ ም በመቀሌ ከተማ ትግራይ ስታዲየም በደማቅ ሁኔታ ተከፈተ። አንደኛ ዙር በጋና፣ ሁለተኛ በኬንያ፣ ሶስተኛው በናይጄሪያ፣ አራተኛው በደቡብ አፍሪካ፣ አምስተኛው በኡጋንዳ፣ ስድስተኛው በናሚቢያ፣ ሰባተኛው በኬንያ፣ ስምንተኛው በደቡብ አፍሪካ ሲካሄድ ዘጠነኛው የአፍሪቃ ዩኒቨርሲቲዎች የስፖርት ውድድር ደግሞ በኢትዮጵያ በትግራይ መስተዳድር በመቀሌ ከተማ እየተካሄደ ነው። መቀሌ ዩኒቨርሲቲ ያዘጋጀው የከፍተኛ ተቋማት ትምህርት ዘጠነኛው የስፖርት ውድድር በአስር አይነት የስፖርት ዘርፍ የሚካሄድ እና ከ18 አገሮች የመጡ የ57 ዩኒቨርሲቲዎች የሚሳተፉበት ውድድር ነው። በዚህ ውድድር 980 ዶር ስፖርተኞች እንደሚሳተፉ ታውቋል። በመክፈቻው ሥነ ሥርዓት የሚመለከታቸው የፌዴራልና የክልል አመራሮች የስፖርት ቤተሰቦች በተገኙበት በደማቅ ሁኔታ ተጀምረዋል። የመክፈቻው ሥነ ሥርዓት ከአፍሪቃ ከፌዴራልና ከክልል ጥሪ የተደረገላቸው እንግዳዎች ተገኝተዋል። ውድድሩ ለስድስት ቀናት እንደሚቆይ ይታወቃል። በመጨረሻው የኢትዮጵያ መዝሙር በማጀብ የኢትዮጵያ ሰንደቅ ዓላማና የክልል ባንዴራ በመስቀል የመክፈቻው ሥነ ሥርዓት ተጠናቀዋል። ገዛኝ ጽዮን መስቀል ከአዲስ አበባ፣ አዲሱ አበበ ከዳላስ ቴክሳስ፣ ዓለም ፍስሐ ከመቀሌ፣ ሁላችሁን በማመስገን የምሽቱን ስፖርት ፕሮግራም አጠቃልላለሁ። ሳምንት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ። እኛም ሰለሞን ክፍሌንና የስፖርት ባልደረቦችን በሙሉ እናመሰግናለን። አድማጮች፣ አሁን ቀደም ብዬ ወደ አስተዋወቅኩት የትንታኔ ዝግጅት ነው የምናመራው። የትናንትናው የባህር ዳር የድጋፍ ሰልፍ የበአዴን ሊቀመንበርና ምክትል ጠቅላይ ሚኒስትሩ ደመቀ መኮንን ሀሳባቸውን ለመጀመሪያ ጊዜ በግልጽና በዝርዝር ያሳወቁበት፣ የአማራው ክልል ፕሬዚዳንትም መልእክቶቻቸውን በቀጥታ ለሕዝብ እንዲደርስ ያደረጉበት መድረክ ነበር ሲሉ የአዲስ አበባ ዩኒቨርሲቲው የፍልስፍና መምህር ዶክተር ዳኛቸው አሰፋ ለአሜሪካ ድምጽ በሰጡት አስተያየት ገልጠዋል። የአሁኑ የኢትዮጵያ መሪዎች የለውጥ አያያዝ ከስታሊናዊው የኃይል አማራጭ ይልቅ የማህተመ ጋንዲን የፍቅር መንገድ የተከተለ ነው። ለወደፊቱ ኢትዮጵያ አዲስ ተስፋን የሚሰንቅ ነው ብለዋል። ሰለሞን አባተ ነው ትናንት ማምሻውን ወደ ደሴ ስልክ ደውሎ ያገኛቸው። ለስልኩ ድምፅ ጥራት መጓደል አድማጮች በቅድሚያ ይቅርታ እን ጠይቃለን አሁን ወደ ዝግጅቱ አሜሪክን ብዙ አመት ቆይቻ ያለው እዚህ መጥቼ አንድ ሰባት አመት አስተማርኩ ከዛ ተባረር አሁን ደግሞ በትልቅ ህዝብ እንቅስቃሴ ደግሞ እና በአንዳንድ ሰዎች እርዳታ ወደ ዩኒቨርሲቲ ወዳጄ ዶክተር መራራ ጋር ተመልሰናል ይላል። እንኳን ደስ ያላችሁ እንኳን በሰላም ተመለሳችሁ። ብዙ ሰው ነው ደስታውን እየገለጸ ያለ። እንግዲህ ዶክተር ዳኛቸው በዚህ ስርዓት ውስጥ በበጎም በክፉም ማዕከል ላይ ካሉ ሰዎች እርሶ አንዱ ኖት እና ለመሆኑ ሰሞኑን እየተደረጉ ያሉ ሰልፎችን፣ የህዝብ መነቃቃትን፣ የህዝብ መነሳሳትን፣ ባህር ዳር ላይ ተደርጎ የነበረውን ሰልፍ የህዝቡን ቀልብና ስሜት እንዴት ነው የሚገነዘቡት እርስዎ? እንዳልከው ትልቅ በጣም ትልቅ የሆነ የህዝብ ድጋፍ ነው። ባህር ዳር ያየ ነው። ትልልቅ ንግግሮችን ተካሂደዋል። በአቶ ገድም ሆነ በቫይስ ሚኒስትሩ በአቶ ደመቀ መኮንን እና፣ አዎ በጣም የሚገርም ነው። አቶ ደመቀ ምናልባት በመጀመሪያ ጊዜ በፊት ለፊት ወጥተው የሚገርም አይነት ዲስኮርስ ንግግር ነው ያቀረቡት። ከህዝቡ ጋራ በደንብ ከኔክት አድርገዋል። እኛ በሬዲዮ ነበር የምንሰማቸው ወደዚህ ወደ ደሴ አቶ ገድም የሚያስደምም ንግግር ነው ያደረጉት። አሁን ምንድን ነው እያየን ያለ ነው? የቅቡልነቱ ጥያቄ ክፍተት እየተሞላ ነው። ህዝብ ቅቡልነቱን እየሰጠ ነው። ለእኔ እንደ አንድ የፖለቲካ ተማሪ የማየው ምንድን ነው ይህን ሰልፍ በአንድ በኩል ድጋፍ ነው፣ ድጋፍ ስሙም ድጋፍ ነው። በሌላ በኩል ደግሞ ምናልባት ምናልባት አንዳንድ መቁነጥነጥ የሚፈልጉ አሁንም በእጃቸው መሳሪያ ያሉ ሀይሎች ካሉ ለእነሱም አደብ ግዙ የሚል መልእክት ነው ህዝብ እያሰማለ። አደብ ግዙ ነው ተረጋጉ እየተባለ ነው። ዶክተር ዳኛቸው ይሄ መነሳሳት መቼም ከነበረው ሁኔታ ካለፈው በተለይ በተለይ ደግሞ የሰብአዊ መብቶችን አያያዝ፣ በሰዎች በዜጎች መካከል ያለ ግንኙነትን፣ በአንድ ህዝብና በሌላ ህዝብ መካከል ያለ ግንኙነትን፣ ኢትዮጵያዊነትን በሚመለከት ከነበረው ሁኔታ የመለወጡ አዝማሚያ የፈጠረው መነቃቃትና ተነሳሽነት ነው። ብዙ የሚጠብቅ ይመስላል ከዚህ አዲስ አመራር ሰው ወጣቱ እና በእውነት ይሄ የሚጠበቅ ነገር በአጭር ጊዜ ውስጥ የሚጨበጥ ይመስልዎታል? እንግዲህ እንደምታውቀው ፖለቲካ ሂደት ትንሽ ጊዜም ይፈልጋል። ዋናው ግን ምንድነው፣ ህዝቡ ያጣው ለምሳሌ ኢትዮጵያዊነት መልሶ አግኝቷል። ሁለተኛ ምንድነው፣ ይህ እንቅስቃሴ ካፍኖ የነበረ ኃይል በጣም የተገፋ ኃይል በተወሰኑ ፕሬዳቶሪ ኤሊቶች፣ አንድ በኩል ሲመዘበር የነበረ ህዝብ፣ በሌላ በኩል የፖለቲካ ሞኖፖሊ ሲገዛው ነበሩ ሀይሎች አሁን በጣም ከባድ ከባድ ፕሬሽር ላይ ወደቁበት ነው። አሁን ያው እንግዲህ ዋናው የኮንሶሎ ወይም መጀመሪያ አንድ ቦታ ላይ መደረስ አለበት። አሁን አዲስ መንግስት ነው ኦልሞስት ያለን እና ወደፊት ግን ብዙ ብዙ ብዙ ችግር ያለበት ሀገር ነው እና ብዙ ብዙ ብዙ ብዙ ድካም ያስፈልጋሉ። በተለይ ለዚህችን ስመጣው ሁለት አመት ወሳኝ የሆነ የትግል ጊዜ ነው የሚሆነው። ጠቅላይ ሚኒስትሩ የሚደግፏቸው ሀይል እዚህ በጣም ጠብቃ ነው እና ግን የሞረል እንትኑ ከፍ ያለ ነው። የኢትዮጵያዊነት ስሜቱ ከፍ ያለ ነው። የዜግነት ስሜቱ ከፍ ወደዛ ሌላው መሪዎቹ ደጋግመው የሚናገሩት ነገር አለ፣ ከጠቅላይ ሚኒስትሩ ጀምሮ በአንድ ሕዝብና በሌላ ሕዝብ መካከል ያለ ግንኙነት፣ በሀገሪቱ ውስጥ ያለ የዚህ የመግባባት ስሜት፣ የፍቅርና የይቅርታ ስሜት፣ ድርጅትን ከህዝብ ለይቶ የማየት ስሜት፣ እንዲህ እንዲህ አይነት መልእክቶች በተደጋጋሚ እየተወተወቱ እየተላለፉ ነው ያሉት። አንደኛ ለምንድን ነው እንዲህ አተኩረው እነዚህ መሪዎች ይህን ሁኔታ የሚናገሩት? ሁለተኛ ህዝቡ ሲገነዘባሉ ወይ መልእክታቸውን? በጣም ጥሩ ጥያቄ ነው። በጣም ጥሩ ግን ግ በአፍሪካ ውስጥ አሸንፎ የወጣ ሀይል ሁጊ ቅድ ነው የሚኖረው። አንደኛው የስታሊን መንገድ ነው ይችላል። ሁለተኛው ደግሞ የጋንዲ አይነት መንገድ። የስታሊም መንገድ የሚለው ግልጽ ነው። ያቆሰለህን ቀበሮ ለማዳ ለማድረግ አትሞክር ግደለው ነው የጋ እንዲህ፣ ደግሞ ያቆሰለን ቀበሮ በይቅርታ መንፈስ አካታ አብረን መስራት ሞክር፣ ሪኮንሲሊየሽን ምን ይካሄድ የሚል ነው። እነ ኔልሰን ማንዴላ፣ ሉተር ኪንግ እናንተ ሀገር የሰበኩት ይህ በጎ ነው። በጣም ይሄ በጎ ነው። በቃ የእርቅ መንፈስ ነው የተጠራ ያለው አንዱን ወገን ለመበደል እና አንድኛውን ወገን ለመጉዳት ወይም ደግሞ ሌላውን ለማስበሰት የመጣ ነገር አይደለም። ይሄ መንፈስ ጥሩ ይመስለኛል። አንድ የጎደለን ነገር ይሄ ነው። እና በይቅርታ መንፈስ ሱ እንደ አዲስ እንጀምር እያሉ ነው ጠቅላይ ሚኒስትር ራይት እና ሌሎቹም ተከትለዋል። ሁላችንም ኢትዮጵያውያን ነን እና ሁላችን በእኩልነት በዲሞክራሲ ፍትሐዊ በሆነ ነገር አብረን የምኖርና እንራመድ ነው እየተባለ ያለው እንጂ የተወሰነ ኳርተሮች ላይ ጣታችንን ቀስረን እንዲህ እናድርጋችሁ የሚባል ነገር የለም፣ ደግሞ መደረግም የለበትም። ይሄ ቅርታው መንፈስ ሽኖ ነው ሌላው ጥሩ ነው እንግዲህ እንዴት ነው ነው ይህ በምታረግበት ጊዜ አንዳንዴ በጣም ከባድ የሆነ ጥያቄዎች ሊኖሩ ይችላሉ። እሱ ብዙ እናያለን በሂደት የሚታይ ጉዳይ ነው። መቼም የልማት እንቅስቃሴም ይሁን የሚፈለገውን በጎ ነገር ለማግኘት በተደጋጋሚ አሁን ሲነገር እንደምንሰማው ፍቅር፣ ሰላም የመሳሰሉ በጣም ቁልፍ የሆኑ እሴቶች አሉ። በተለይ አሁን እርሶ ዛሬ ደሴ ነው ያሉት። አጋጣሚ ሆኖ ሰሞኑን በዚያው አካባቢ የሚታዩ የግጭት አዝማሚያዎች ነበሩ። በተለይ የተወሰነ የህብረተሰብ ክፍል ላይ ይሰነዘርብናል እየተባሉ የሚነሱ ቅሬ ሁኔታዎች ነበሩ። ከዚህ መንፈስ ጋር እንዴት ይሄዳል እንዲህ አይነቱ ሁኔታ? በተለይ በዚህ ጊዜ ጥሩ ጥያቄ ነው። አሁን እየተካሄደ ያለው አራት እግር ያለው ግንባር ኢህአደግ የሚባለው በተለያየ ቦታ ከሀያ አምስት ላይ ስር ሰዶ የተዋቀረ ሀይል ነው። እንዲህ ዝም ብሎ በአንድ ጊዜ ገፍተር የምታደርገው አይደለም። ስለዚህ ይሄ አሁኑ አዝማሚያ ያልወደዱ ሀይሎች እኮ ባላቸው ኮንታክት ባላቸው ግንኙነት ነገሮችም አየለኮሱ እንዲያውም ብዙም አልሄደም ባይነኝም እንዲያውም ከዚህ በላይ ነበር የሚቀድመው እና እንደዚሁ ችግር ይፈጠራል። አርቲፊሻል የሚፈጠሩ ችግሮች አሉ፣ ቀሳዎች አሉ። ይህ እኮ ትልቅ የፓወር ሽግግር ነው። ታችም ደቡቡም አካባቢ ያሉት እኮ የተጎምሩት ስልጣን ላይ የነበሩት ትላንትና ዛሬ እኮ ቦታ ያላችሁም ሪዛ ናዱ የተባለበት ቦታ ላይ ለሀያ አምስት ዓመት ያስተዳድሩት የነበረበት ቦታ ላይ ችግር መፍጠር ይችላሉ። ያን እያየ ነው። ግን ዘለቄታ የለውም ጊዜያዊ የሆነ ኢሰባ የሆነ ድርጅት ይሆናል እንጂ ረዘም ያለ ውጤት ሊያመጣ አይችልም። ል መስተነቃቶች ምሳ እና እንደዚያ ያለ ነገር እኮ ለውጥ ሲመጣ ይሆናል እኮ በቃ እንጂ ከመንግስት ከነ አብይ ፖሊሴ ምህጫ አይደለም ከዛ ውጭ ያለ እንቅስቃሴ ነው። ገና ብዙ ነገር ልታወቅ ችላላች። ይሄን ነገር ለማዳሰምና ወገቡን ለመስበር ከተቻለ

የስልጣን ሽግግር ብቻ ሳይሆን እርስዎ እንደጠቀሱት የሪዮታ ዓለም የፍልስፍናም ሽግግር ጭምር ነው። ምንም ጥርጥር የለም። ምንም ጥርጥር የለም። የዛም ሽግግር ነው። እኛ እስከዛሬ የነበር ደ ዋቃ ኃይለ ስላሴ በቫለንስ ወረዱ፣ ኮሎኔል መንግስቱ በቫለንስ ወረደ። ይሄኛው ምንም ተኩስ የሌለው ግን በጣም ስር የሰደደ ነው። ለምን በአንድ በኩል የህዝብ እንቅስቃሴ ነው፣ በሌላ በኩል ደግሞ ራሳቸው ፓርቲዎች ከውስጥ ነው ትግሉ የሚመጣው ሁለቱ ኮ የአማራው ዊንግ እና የኦሮሞ ዊንግ ነው ያምለጠው። ቀላል አይደለም። ስደምሮ እኮ ወደ ሰማንያ ፐርሰንቱ ነው። በቃኛ ለ እና ይሄ ይሄ አንዳንድ ቦታ ላይ ውጡ አትውጡ ምናምን ይሄ ስቴክ ማድረግ አለባቸው እንደ ደቡብ፣ ቤንሻንጉል፣ አፋር በዛው በአማራ ክልል ውስጥ አንዳንድ አካባቢዎች የሚታዩት በጣም በጣም ታርጌቶቹ ደግሞ የታወቁ ናቸው። አማራ እና ኦሮሞ ነው ብዙ ቦታ ላይ ታርጌቶ። ምክንያቱም ይሄ አልፋና ኦሜጋው አማራው እና ኦሮሞ ይሄ ጥምረቱ አንድ ጋር አካሄዱ በጣም በጣም የሚገርም ስለሆነ እሷ አልተወደደ። የሰኞ ምሽት ፕሮግራማችን ይቀጥላል። የተከበራችሁ አድማጮች፣ አሁን ደግሞ ወደ አፍሪካ ነክ ርዕሶች ይሆናል የምናልፈው። የኢህአደግ ስራ አስፈጻሚ ኮሚቴ የአልጀርስን ስምምነት ተቀብሎ በተግባር እንደሚያውል ከማስታወቁ ጋር ተያይዞ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያም ሆነች ኤርትራ ከውጥረት አይጠቀሙም ሲሉ መናገራቸው ይታወሳል። የህወሀት ነባር አባልና የትግራይ ፕሬዝደንት የነበሩት አቶ ገብሩ አስራት በበኩላቸው ሰላሙን እፈልጋለሁ ነገር ግን በጥንቃቄ መያዝ አለበት ብለዋል። አቶ ገብሩ አስራት የአረና ፓርቲ የስራ አስፈጻሚ ኮሚቴ አባል እንዲሁም የመድረክ የስራ አስፈጻሚ ኮሚቴ አባል ናቸው። በኢትዮጵያና በኤርትራ መካከል ስለነበረው የግንኙነት ታሪክና ወደ ጦርነት ስላደረሳቸውም ሁኔታ በሰፊው የሚዘረዝር መጽሐፍ ማበርከታቸውም የሚታወቅ ነው። ባለፈው ሰኞ ከቀረበው አንደኛው የውይይቱ ክፍል የቀጠለው ሁለተኛውና የመጨረሻው ክፍል ይሆናል። ቀጥሎ የሚቀርበው አቶ ገብሩን ያነጋገረቻቸው አዳነች ፍስሀዬ ነች። የአልጀርሱን ስምምነትና የድንበሩን ውሳኔ ያለምንም ቅድመ ሁኔታ ለመቀበልና ሙሉ በሙሉ ለመተግበር የኢህአዴግ ስራ አስፈጻሚ ኮሚቴ የደረሰበትን ድምዳሜ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ባስታወቁበት ወቅት፣ በተለይም በትግራይ ክልል ህዝቡ ሳይወያይበት የተወሰደ ዱብዳ ሆንብናል በማለት ከፍተኛ ተቃውሞ ማሰማታቸው የሚታወቅ ነው። በቅርቡ አስቸኳይ ስብሰባ ያካሄደው የህወሀት ማዕከላዊ ኮሚቴም ጉዳዩን በመርህ ደረጃ የሚደግፈው ቢሆንም ህዝቡና ሌሎች ወገኖች ሳይወያዩበት በሚዲያ ይፋ መደረግ አልነበረበትም ብሏል። ጠቅላይ ሚኒስትር አብይ ለዚህ ምላሽ ሲሰጡ ታዲያ ውይይት ሳንወያዩ ሳይወያይበት የሚለው መከራከሪያ አይሆናል ወይ አይሆንም ሀሳብ መች ተወያየን ስንሰጥ አቶ ገብሩ አስራት ግን ጠቅላይ ሚኒስትር አብይ ለማብራሪያ ብለው የሰጧቸው መልሶች ብዙ ስህተቶች አሉባቸው ብለዋል። እኔ የሚገርመኝ አሁን በሰጡት አስተያየት ብዙ ስህተቶችን የሰሩ ይመስለኛል። ይሄ ብቻ አይደለም ሁለት ሶስት ለማብራሪያ ተውሎ የተሰጠው መስ ትክክል አይደለም። እኛ እኮ መሞትማ ሁሉም ቦታ ሞተናል፣ አሰብ ሞተናል፣ ሶማሊያም እየተዋጋን እየሞትን ነው ያለ ነው። በብዛት አይገለጽም እንጂ ሌላው አካባቢ ተዋግተን ሞተናል። የተዋጋ ነው ግን እንደ መነሻ ሰበብ የሆነው ባድመ ነው። ሰበብ የሆነው ዋናው ቅድም የነገርኩሽ ይሄ ኢኮኖሚው የኤርትራ በኢትዮጵያ ላይ ጫና ለመፍጠር ስለፈለገ ያን የመመከት ኃላፊነት ነው በኢትዮጵያ በኩል የተደረገው። ግን ያም ሆነው ግን ዋናው መነሻ ባድመ ነበር። ባድመ አይደለም የሚል ትክክል አይመስለኝም፣ ትክክል አይደለም። ስለዚህ ያን ያለ ነው። ውጊያማ በሆነ ልታቸንፍ በምትችልበት አካባቢ እኮ ትወጋለህ። የውጊያው ዓላማ ግን ለፍት ያደረግነው መሬታችን አናስጥ በድመ አንሰጥም፣ ዩሮፕ አንሰጥም ስለሆነ ከዛ አልፈን የተዋጋንባቸው አካባቢዎች ህዝቡ እየጠየቀስ እንዳልሆነ መታወቅ አለበት። ይሄ ትክክል አይደለም። ጠቅላይ ሚኒስትሩ ሌላው ጫና ሊፈጥሩበት የፈለጉት ነጥብ በኢትዮጵያ ገቢ በኢትዮጵያ ታክስ ሰራዊቱ እዛ ተቀምጧል የሚል መሆኑን አቶ ገብሩ አስራት ጠቅሰው አመለካከታቸውን ገልጸዋል። ሌላው ጫና ለመፍጠር የፈለጉት ጠቅላይ ሚኒስትሩ በኢትዮጵያ ታክስ በኢትዮጵያ ገቢ ያ ሰራዊት እዛ ተቀምጧል። ስለዚህ ከፈለጋችሁ ይሄ ታክስ ይቀጥላል ማለት ነው የሚል የጫና አይነት የመፍጠርም ልክ መለስ ያደርገው እንደነበር ጫና የመፍጠርም ሁኔታ አሳስብ ያለው ይሄ ሰራዊት እኮ ያ በቦርደር ባይቀመጥም በድንበር ባይቀመጥም በሌላ አካባቢ እኮ ያስፈልጋል። ከዛ በላይ ነው የሚያስፈልገን። ኢትዮጵያ አባይን ከገደበች በኋላ ከዛ በላይ ወጪና ሰራዊት እንደሚያስፈልጋት የታወቀ ነው። ስለዚህ ተጨማሪ ወጪ አድርጋ አይደለም ይሄ የጠበቀች ያሉ ሌላው ታንኮች ትራክተር ቢሆኑ እመኛለሁ የሚለው አይሆንም። ትራክተር የራሱ ስራ አለው። አንድ አገር ግን ታንክ ያስፈልገዋል፣ አውሮፕላን ያስፈልገዋል፣ ኧረ ከቻለም ኒውክሌርም ያስፈልገዋል። ስለዚህ ሁለቱ የራሳቸው ተግባርና ስራ ነው ያላቸው። ያለ መከላከል ልማት የለም። አቶ ገብሩ አስራት አያይዘውም ይህን ሀሳብ ለማስረገጥ የተሰጡት ምክንያቶች እየተሳሳቱ ናቸው ብለዋል። የትግራይ ሕዝብ መቀሌ ላይ ከኤርትራ ጋር ሰላም እንዲኖር ጠይቆኛል ያሉትም ሰላም እንዲኖር ሁላችንም እንጠይቃለን ብለዋል። አቶ ገብሩ ሰላም እኮ ሁላችን እንጠይቃለን። ያ ሰላም እንጠይቅ ማለት ግን ሕዝቡ ግን ባድመን አሳልፈን ውስጥ የሚል ግን የነገራቸው ሰው ያለ አይመስለኝም። ኢውሮፕን ሁለት ላይ ከፍለን ለሻዕቢያ እናስረክብ ያለ ሰው ግን የለም። ከዛም በላይ ያለው የሀገራችን ጥቅም አስጠብቀን ሰላም እንፍጠር ነው ያለው እንጂ እነዚህ በፓርላማ የቀረቡ አስተያየቶች በእኔ በኩል ተቀባይነት የላቸውም። በሌላው አስተሳያቸው ጥሩ ቢሆንም፣ ይሄ ለውጥ ለማምጣት እያደረጉት ያሉ ሙከራ ተገቢ ቢሆንም፣ ይሄ ድሮም የተፈጸመ ስህተት ነው። ፓርላማ ውስጥ የፈጸመው ስህተት ነው። ካቢኔው ፈርሞበታል የሚለውም ስህተት፣ ከፈረመ መታረም አለበት። አዲስ አመት አድርጎ ድሮ የተደረጉትን ስህተቶች ለማረም የሚመጣ እንጂ እሱን መድገም እሱ ተሳታል ና በዛ መንገድ መሄድ ካል ቅድም እንዳልኩት እሱ ያጠፋው መቀጠል ሊሆን ይችላል። የተሰጠው ምክንያት በተለይ በጣም አሳዝኖኛል። የተሰጠው ምክንያት እንግዲህ እንስማማ፣ የኢትዮጵያን ጥቅም ባስጠበቀ መልኩ እንደራደራለን የሚለው ግን እቀበለዋለሁ። ይሄ ነው መሆን ያለበት። ምንድን ናቸው እነዚህ የኢትዮጵያ ጥቅሞች አሁን የምታገኛቸው ኢትዮጵያ? ደግሞ እንደ ዜጋም እንደ ፓርቲም ማወቅ እፈልጋለሁ። ይሄ ነው መሆን ያለበት። ይመስል ጠቅላይ ሚኒስትር አብይ በትግራይ ሕዝብ ላይ የሚነጣጠረው የጥላቻ ተግባር እንዲቆም ጥሪ ማድረጋቸው ይታወሳል። ለኢትዮጵያ ሕዝብ ከፍተኛ ጥሪ ማቅረብ የምፈልገው ስለ ትግራይ ሕዝብ ነው። የትግራይ ሕዝብ ዴሞክራሲ ይመጣል፣ ሰላም ይመጣል፣ ልማት ይመጣል ብሎ ከማንም በላይ ልጆቹን ገብሯል። አሁን ዛሬ መልካም አስተዳደር ከፍተኛ ችግር ያለው ትግራይ ክልል ውስጥ ነው። የትግራይ ክልል የተለየ ነገር ያገኘም ይመስልን? ዴሞክራሲ ያለው ይመስልን የተጠቀመን ይመስለን። በተለይ ደቡብ፣ ኦሮሚያ፣ አማራ አካባቢ ያለን ሰዎች እባካችሁን፣ የትግራይ ህዝብ አሁንም ውሃ ለመጠጣት ይቸገራል። አሁንም ያገኘው አንጃች ትርፍ የለም። ጥቂት ሰዎች ተሳስተው ሲያሳስቱን፣ ወለጋ ጫፍ ያለ ጋዝ ነጋዴም ጭምር በስመ ትግራይ መቅጣት ተገቢ አይደለም። ምንም የሚያውቀው ነገር የለም። ያገኘው ነገርም የለም። ይህ የምለውን ነገር የማያምን ሰው ጥቅምም አላገኘም። የተለየ እንዲደረግለት አይፈልግም። ይህን ታሳቢ አድርጎ በየዞኑ በየወረዳው የሚገኙ የትግራይ ተወላጆች የአማራ ተወላጆች አካባቢያችን ሲኖሩ ወይም ቫይስ ፈርሳ ሲኖር ጥበቃ ማድረግ ኢትዮጵያዊ ባህል መሆኑን ማወቅ አለብን። አቶ ገብሩ አስራት ታዲያ ይህ አባባል ትክክል ነው ብለዋል። በትግራይ ላይ የሚቀሰቅሱት ትግራይና ሕወሓትን አንድ አድርገው የሚቀሰቅሱ እኮ አላማ አላቸው። አላማቸው ምንድን ነው? የትግራይን ሕዝብ ነጥለው ሞራሉን ለመንካት ወኔውን ለመንካት እንደ ህዝብም እንዲጠፋ ለማድረግ ያሰቡና ይህን ሲያደርጉ በአንድ በኩል በሌላ በኩል ደግሞ ተከታዮቻቸውን በዚህ መንገድ ሞብላይዝ ለማድረግ ለማነቃቀት፣ እና ለማደራጀት ያሰቡ ሀይሎች ናቸው። ይህ ዓላማ አለው፣ በደንብ የተነጠረ ዓላማ አለው እንጂ ጠፍቷቸውም አይደለም እኮ። ሆን ብለው ሆን ብለው እየሰሩት ያለ ይሄ በጣም ጽንፍ አቅጣጫ ህዝቡን፣ የትግራይ ህዝብ ሊበጽ እንደተጠቀመ ብዙ ብዙ ነገር እንዳገኘ አድርገው የሚያቀርቡት ሆን ብለው የህዝቡን ቅስም ሰብረው ከኢትዮጵያ ህዝብ ለመነጠል የሚያደርጉት ነው። ይሄ ደግሞ ለፒኤልፍ ተመችቶታል። ያካሄድ ባይቱ ወ ተመችቶታል ለፒኤልፍ የሚመች ለህወሀት የሚመች ነው። አቶ ገብሩ አስራት በመጨረሻም እንዲህ አይነቱን ሁኔታ እንዴት ሊከሰት ቻለ ለሚለው ጥያቄ እጅግ የበረታ አፈና ሲኖር የጥላቻ ፖለቲካዎች ይጠናከራሉ ብለዋል። የኢህአደግ አፈና ውጤቶች ስለሆኑ ይረግባሉ የሚል እምነት እንዳላቸውም አስገንዝበዋል። አድማጮች አሁን የእናንተው ድምጾች የሚሰሙበት ሰዓት ነው። በ19ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፉት ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። በ2022059942 የውስጥ መስመር 11 ከተቀበልናቸው አስተያየቶቻችሁ ጥቂቱን መልሰን እናሰማችሁ። ጤና ይስጥልኝ የቪኦኤ ሬዲዮ ባካችሁን አጠር ያለች መልእክቴን አዲሱ ወይም ሞደርናይዝ ናቸው ብዬ የማምናቸውን ክቡር ለኢትዮጵያ ጠቅላይ ሚኒስትሩ የኢትዮጵያን አርቲስቶች በቤተ መንግስት ጠርተው ካስመጡ በኋላ አንደኛ ወይዘሮ አስቴር በጣኔንና ሙዚቀኛ አጫሉ ከቤተ መንግስት እንዳይገቡና እንዳይሳተፉ ያደረጉበት ምክንያት ለምንድን ነው? ማብራሪያ እንዲሰጡበት አደርጉ ዘንድ ጠይቃለሁ። እኔ መቶ በመቶ የጠቅላይ ሚኒስትሩ ደጋፊ ነኝ። አመሰግናለሁ። አማረ መኮንን ነኝ ከፍላደልፊያ ፔንሲልቬኒያ ዩኤስኤ። ታንክ ዩ ጤና ይስጥልኝ ቪዎች የዘወትር አድማጫችሁ ነኝ። በኢትዮጵያ ላይ የሚደረገው ለውጥ በዶክተር አብይ ማለት ነው። ሕዝቡ ሁሉ አንድ በሆነበት ሰላም ይምጣ በተባለበት ጊዜ የተደረገ አሻጥር ወይም ደግሞ የቦምብ ጥቃት ንጹህ ኢትዮጵያውያኖች ለፍቅር ወጥተው ለሰላም ወጥተው ለሞቱት ቤተሰቦች መጽናናት እንዲሰጣቸው ከልብ እመኛለሁ። ዶክተር አብይ የፍቅር አባት ናቸውና በፍቅር ይቀጥሉ። እግዚአብሔር ለኢትዮጵያ እጆቹን ይዘርጋለን። ልጆች እናንተ የኢትዮጵያ ድምፅ ናቸውና እወዳቸዋለሁ። አሁንም ዛሬ ኢትዮጵያ ለዘላለም ትኖር፣ ጠላቶቿ እግዚአብሔር በእግሮቿ ስር ያደርግላት እላለሁ። እወዳቸዋለሁ ባይ

መጨረሻ ስ ወዴት ነው የምትሄደው? ወይ እንደውም ወይ በሲስተም አድርገው ኦሮሞ ሊገነጠው በሲስተም አድርገው ኦሮሞ ሊገነጠሉ ብለው ነው። በጣም አስቂኝ ነው እንዴ! በኢትዮጵያ ውስጥ የሚሄደው ያለ አካቹ ማሰብ ፈላጊ ነው። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19 ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበድና ቆንጅ ታየነን ከአቀናባሪያችን ከብርሃን ሀይሉና ከመሐንዲሱ ሱሌማን ታራዋሪ ጋር በዚሁ እንሰናበታችኋለን። ነገ በተለመደው በሶስት ሰዓት እንገናኛለን። ደህናደሩ የትግርኛ ቋንቋ ስርጭት ይቀጥላል።